ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን፣ ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አሁን ላይ ትምህርት ቤቶች እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው እና መማር የሚባለው ኮንሰርት ቀጥቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡት ለፈተናዎችን ስለማለት ነው አሁን ቀደም ብለን የሰማነው ሀብታሙ አሰፋን ነው። ሀብታሙ ተማሪ ቤት የተሰኘ ኤሌክትሮኒክና የገጽ ለገጽ ትምህርት አጋዥ አውታር መስራች ነው። ስለ አገልግሎቱና ተያያዥ ጉዳዮች ቆየት ብሎ ይነግረናል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩምራለው። ንጉሡ ታምራይ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሻለ እናመሰግናለን። ወደ መጀመሪያው ዘገባ እንሻገር። የመጀመሪያው ዝግጅታችን ከትናንት የቀጠለ ነው። በኢትዮጵያ ብሔራዊ ቲያትር በሀገሪቱ የመቶ ዓመት የተውኔት ታሪክ ውስጥ የመጀመሪያ ነው የተባለ የሙርሲ ህዝብን ህይወት የሚያንጸባርቅ ተውኔት ቀርቧል። ትሪያኒኮ ኮይሳኒ ወይም ዳኛው የተሰኘው ቲያትር በደቡብ ኢትዮጵያ ክፍል በሚኖሩ የብሔሩ አባላት መግባቢያ ሙርሲኛ ቋንቋ ተዘጋጅቶ የቀረበ ነው። ትናንት ኤደን ገረመው የደቡብ ኦሞ የቲያትር ቡድን የተባለው ድርጅት መስራችና ስራ አስኪያጅ እንዲሁም የተውኔቱ አዘጋጅ የሆኑትን አቶ አስተዋይ መለሰን ስታነጋግር ነበረ። ከዛ የሚቀጥለው መሰናዶ በመቀጠል ይቀርባል። ስለ ቲያትር ለመምድ ጊዜያችሁ እስኪ ጥቂት ነገሮች ንገረኝ። እንዴት ነበረ? ሲጀመር ምን አይነት ተግዳሮቶች ነበሩት? ልምምዱን ስንጀምር መጀመሪያ ያደረግነው ከሙርሲ ነው መንደራቸው ገብተን እዛ አካባቢ ልጆቹን ከመመልመል ነው የጀመርነው። እነሱን ለመመልመል መጀመሪያ እኛ ሄደን አካባቢውን ማየት፣ ምን እንደሚያስፈልግ ምን አይነት ኑሮ ውስጥ እንደሚኖሩ ማየት ነበረብን እና አንዳንድ ጥናቶችንም ማድረግ ነበረብን። ከዛ በኋላ እነሱን መልምለን ስናመጣቸው መጀመሪያ ያደረግነው ሰባቱን መርጠን ሜን አክተሮቹን ወልቂጤ ያመጣናቸውና ለአንድ ሳምንት ምን ይመስላል በዚህ ህይወት ውስጥ ነው ለአራት ወር ያክል የምትኖሩት ና ይፈልጋሉ አይፈልጉም የሚለውን ከአካባቢው ጋር ኮፕ ያደርጋሉ ወይስ አያደርጉም የሚለውን ለማየት ማለት ዜናቸው መጣንና መጀመሪያ እንደመጡ የመጀመሪያውን አካባቢ ልምምድ ስናደርግ ከነሱ ጋር በመጀመሪያው ሳምንት ላይ ስምህ ከሌ ነው ብለን የካራክተሩን ስም ለምሳሌ አንደኛው ካራክተር ስሙ ክሪንቻሲ ይባላል። ክሪንቻሲ ነው ስምህ ሲባል ስሜ ክሪንቻሲ አደለም ስሜ ባርጎሎኝም ክርንቻች አይደለም ማለት አዎ እኮ ግን፣ ይሄ የትያትር ስም ነው። አይ በቃ የፍቅር ሲና አለው እሷን ትወዳት አለ። ከዛ እሷን ወደድህ ያኛው የሚወዳት እና ያው ከእሷን ለማግኘት እንዴት አደርጋለህ? በፍጹም እኔ እሷን አልወዳትም አይነት በጣም ቤዚክ የሆኑ የትያትር መሆኑን ማሳያ ነገሮችን ማድረግ ነበረብን። ምክንያቱም ስለ ትያትርም ሆነ ከአካባቢያቸው ወጥተውም ስላለው ነገር ምንም የሚያውቁት ነገር የለም። ይሄ ለብዙዎቹ ሲሆ ሁለት ሶስቱ ናቸው ከከተማ ወጥተው የሚያውቁት፣ ከእነሱ አካባቢ ሌሎቹ እዙ አካባቢ ነው። የሌላውን ህይወት በፍጹም አያውቁትም። ስለዚህ ቲያትርን ትተረው ማለት ነው ሰው ቲያትርን የሚባል ነገር ደግሞ ስናሳያቸው ሌላ ታሪክ ነበረ እና እሱን አንደርስታንድ እንዲያደርጉት ዋንስ አንደርስታንድ ካደረጉት በኋላ ምንም ችግር አልነበረም። ግን አንደርስታንድ እንዲያደርጉት የሚሰሩትን ነገር ማድረጉ በጣም ከባድ ነበረ። ከዛ በኋላ ወልቂጤ አካባቢ ያለው ወልቂጤ፣ ያው እንጀራ ነው የሚበላው እንጀራ ቦት ለነሱ ሁለት እንጀራን በልተው በሁለት ሰዓት ያክል እንኳን አያቆያቸውም። ደስተኛ አልነበሩም። በዚህ ብዙ ተቸግረዋል። እኛም አልተረዳናላቸውም። የዩኒቨርሲቲ ተማሪዎችን ካፌ ነበር እንዲጠቀሙ ያደረግ ነው እና በኋላ ላይ ገንፏቸውን ገዝተን ኪችን አስፈቅደን እዛው ራሳቸው ገንፏቸውን እየሰሩ መብላት ሲጀምሩ ነው በቃ ደስተኛ መሆን የጀምሩት እና ያን ጊዜ ዛሬ ገና ጠገብን እዚህ ከመጣን አሉ በአራት ሆናቸው። እነዚህ ቻሌንጆች ነበሩ። ከዛ ደግሞ ሰው ያው፣ ከንፈራቸው የተተለተለ ነው፣ ጆሮቸው የተተለተለ ነው፣ ጌጣጌጥ የሚያደርጉበት። መልካቸው ጠቆር ይላል ቆዳ ቀለማቸው። ስለዚህ ሰው በጣም የተቋቆሙባቸው ነበረ። እስኪለምዱት ድረስ ለመጀመሪያ አንድ ወር ድረስ ሰው የሆነ ሊያድናቸው፣ ተናኮላቸው እንደፈለገ። አንዳንድ ጊዜ የባህሪን ችግር አለ ሰዎች ላይ በአጠገባቸው ሲያልፉ ሲያገድሙ የሚናገሯቸው ነገሮች ምናምን ትንሽ ምቾት የማይሰጡ ነበሩ። ለነሱ ግን ከተለማመዱ በኋላ በጣም ብዙ ጓደኞችን አፍርተዋል። ቲያትሩ ከገባቸው በኋላ ፎቶግራፊክ ሜሞሪ ነው ያላቸው ሞስ እና አንድ ጊዜ እንዲህ ነው የምትሰራው ብለች ከነገርሹ አይረሱትም። እሱ ደግሞ ቲያትር በባህሪው ሪሄርሳል አይደለም፣ ሪሄርሳል ላይ የሚቀያየር የሚያድግ ይኖራል። እንቀይረው ስንል ኖ፣ በፍጹም ትላንት እንዲሁ የተባባል ነው እኮ ትላንት እንዲህ ተባብለን ነበር ግን እንቀይሮ አሁን ይሄኛ የተሻለ ነው። በፍጹም በቃ አይሰሙሽም፣ ያኮርፋሉ፣ ጥሎ ይወጣል እና አንድ ከነግ ለመንገር በጣም ጥንቃቄ ይጠይቅ ነበረ። ሌላኛው ትልቁ ቻሌንጅ ቋንቋ ነው የነበረው። እነሱ አማርኛ አይችሉም፣ እኛ ሙሲኛ አንችልም። ስለዚህ አንድ አስተርጓሚ ነበረ መሀላችን። እሱ ትንሽ የእንግሊዝኛ ይችላል፣ እሱ ያደርሰዋል ሳይሰባበር ሳይቆራረጥ። በእምነት ነው ብዙን ነገር የምናደርገው። ስለዚህ በምልክት ነበረ ብዙን ነገር የምንግባባው። እንግዲህ አሁን እናንተ ለየት ባለመልኩ እነሱንም ደግሞ ተንቀሳቃሽ ትምህርት ቤት ብላችሁ የጀመራችሁት ነገር አለ። እስቲ ስለ እሱም ጥቂት ነገሮች ንገረኝ። የተንቀሳቃሽ ትምህርት ቤቱ ጉዳይ ከአሁን በፊት የአውስትራሊያ ሚሽነሪዎች፣ የእንግሊዝ ቱሪስቶች፣ የጀርመን ሪሰርቸሮች፣ አንትሮፖሎጂስቶች ማለት ነው መጥተው ብዙ የጤና ኬላዎችን በጣም ብዙ ባይሆንም በየመንደሩ የጤና ኬላዎችን፣ ትምህርት ቤቶችን ገንብተው ሄደው ነበረ። መንግስትም በራሱ የተወሰኑ ትምህርት ቤቶችን አቁሞላቸዋል። ነገር ግን ሁሉም ኪሳራ ነው የሆነ አንዱም ተግባር ላይ አሏለ። ሙርሲም አልተማረም፣ እነሱም መንግስትም ወር ዶነሮቹ ገንዘባቸውን አላተረፉ ምንም ውጤት አልባ ነው የሆነው። ለምን ሙርሲዎቹ በባህሪያቸው ተዘዋዋሪ ናቸው። በአንድ ቦታ ላይ ቆዩ ቢባል በጣም በዛ ቢባል ሁለት የምርት ዘመን ነው የሚቆዩት። ከጓሯቸው ላይ ትንሽ የማሽላ ነገር ይፈትላሉ። እሷን ነው ገንፎ አድርገው የሚበሉት እና ከሁለት ሲዝን በላይ አይቆዩ። ምክንያቱም መሬቱ ለምነት ያጣል ብለው ስለሚያስቡ እየተዘዋወሩ ነው የሚኖሩት። አርብቶ አደሮች ናቸው። አንድ ቦታ አርፎ አይቀመጡም እና ትምህርት ቤቱን አሁን ዛሬ የተቀመጡበት ጋር የምትገነቡና በቃ ከዚህ እንዳትሄዱ ብሎ መንግስት ቦርደር አበጅቶላቸው ቀሪውን መሬታቸውን ኦሞ ናሽናል ፓርክ በሚል ወስዶታል። ቀሪውን ደግሞ ማጎ ናሽናል ፓርክ ወስዶታል። በቦዲ በኩል ያለ ድንበራቸውን ደግሞ የኩራዝ ስኳር ፋብሪካ የሚል አምስት ፕላንቶችን አቁሞ መሬታቸውን ቆራርሶ ወስዶ በቃ የእናንተ ክልል እዚህ ድረስ ነው ተብሎ ተቀምጠዋል። ይሄ ለእነሱ ከባለፈው ስንት ሺህ ዘመን የኖሩበት ጋር የሚጣረስ ነው። በፍጹም ሊቀበሉት ያልቻሉት ከመንግስት ጋርም ከአካባቢው ሰዎች ጋርም አጎራባች ሌሎች ብሔሮች ጋርም ችግር ውስጥ የከተታቸው ነገር ነው። ሶ ከእነዚህ ችግሮች ጋር ተያይዞ የማይችሉ ከሆነ ደግሞ ማህበረሰቡን ወይም እንደየጠባዩ ማስተናገድ ያስፈልጋል። ና የግድ ሌላው ብሔረሰብ፣ ሌላው ኢትዮጵያዊ አንድ ቦታ ተክሎ ስለሚቀመጥ ተክለ ተቀመጥ፣ ካለበለዚያ አፍረሃለው እገልሃለው የሚባል ነገር የሚሰራ አይመስለኝም እንደኔ። ስለዚህ ባይሆን መቀመጥ ካለባቸውና ለአስተዳደርም የማይመች ከሆነ ትክክለኛውን ከነሱ ጋር ኮንሰንሰስ ውስጥ ገብቶ ትክክለኛውን እውቀት ሰጥቶ መቀመጥ ጥቅሙን መንጋር ነው። ያ እንዲሆን የሆነ ቦታ አንዳቸው መንገድ መስበር አለባቸው እና ሁለቱም መንገዳቸውን መስበር አለ። ምክንያቱም እነሱ ደግሞ የሌላውን ኤክስፒሪያንስ ያሉ በአጎራባቸው ወረዳቸው ለምሳሌ አሪ ብሔረሰብ ገበሬዎች ናቸው። እንዳለ በዚህ ገበሬዎች አንድ ቦታ ሴትል ያደረጉ ናቸው። ከዛ ከሁለት ከሶስት ዓመት በኋላ መሬቱ ለምነቱን ያቆምና የመንግስት ማዳበሪያ ልመና ይገባል። ከዘፍ ማዳበሪያ ብድር እንኳን መመለስ አቅቷቸው በድህነት ሲማቅቁ እያዩ ነው። ጎረቤቶቻቸው ናቸው፣ ድንበርተኞቻቸው። ስለዚህ እኛን እንደ አሪ ለማኝ ልታረጉን ነው? ልንለምን ነው የማዳበሪያ መንግስትን። ስለዚህ አይቻልም ብሎ ሪፊዝ የሚያደርጉት ስለዚህ የራሳቸው ሎጂክ አላቸው። ሶ ይሄን ይሄን ስናስብ ሙርሲን ማራማር የሚቻለው መለወጥ የሚቻለው ትምህርት ቤቱን አስቀምጠን ሙርሲን ማምጣት ሳይሆን ሙርሲ ያለበት ጋር ትምህርት ቤት መሄድ አለበት። ስለዚህ ከነሱ መሀል የእነሱ ተወላጆች ለትምህርት ጥሩ አመለካከት ያላቸው የተወሰነ የትምህርት ደረጃም ያላቸው አሉ። እንዲሁም መምህራንንም ቢሆን ቀጥሮ እንደ ቀጣይ ፕሮጀክትም ያሰብነው ነገር ነው እሱ ላይ ለመስራት ማለት ነው። ስለዚህ ሞባይል ትምህርት ቤት ካለ ሙርሲዎቹን እየተከተለ ያስተምራል። ሞባይል ሄልት ሴንተር ኖሮ እነሱን እየተከተለ የጤና አገልግሎት ይሰጣል። ስለዚህ በዛ ሂደት ውስጥ እነሱን እናስተምራቸዋለን። በቅርቡ የሚጀመር ነገር ነው ወይስ ተጀምሯል? ምን ደረጃ ላይ ነው አሁን ያለው ይሄ ነገር? አሁን ከሆሊ ሰራ ሊጋ ሆነን ከእኛ ጋር ከሚሰራው ልጅ ጋር ሆነን እሱ አንዳንድ የመማሪያ መጽሐፍትን በአማርኛ፣ እንግሊዝኛ እና በሙርሲ ቋንቋ ስዕላዊ መግለጫ ያላቸው አሉ። መማሪያ መጽሐፍትን እነሱን የተወሰኑትን አዘጋጅተዋል። የተወሰኑ ታትመዋል። አይ ቲንክ ከአንደኛ እስከ አራተኛ ክፍል ድረስ ሊያደርሱ የሚችሉ በእነሱ ስታንዳርድ ከዛ በኋላ ከደቡብ ክልል ትምህርት ቢሮ ጋርም እያወራን ነው። አደልት ኤጁኬሽን የሚባል ፓኬጅ አለ። ደቡብ እንጃ ሌላ ክልል ውስጥ ይኑር አይኑር እርግጠኛ አይደለሁም። ለምሳሌ ኤሌመንትሪ ስኩልን ከአንድ እስከ አምስትን በአንድ ዓመት ወይም በሁለት በአንድ ዓመት ተኩል ታጭቆ የሚያስችል የአደልት ኤጁኬሽን ስርዓት አለ ክልሉ ላይ። ከእሱ ጋር ለማቀናጀት እያሰብን ነው። መጽሐፎቹ እንዳለቁ አሁን መስከረም ላይ በኦሊ ሰራሊ ኃላፊነት ሎካል ኤንጂኦ ነገር ያቋቁማሉ እዛው በቀጥታ ወደ ትግበራው ያ መስከረም ጥቅምት አካባቢ ላይ ነው። ኤንጂኦ በይፋ እንደሚቋቋም ያሰብ ነው ፕላን ያደረግ ነው። ከስር ከስር ግን ሌሎች ስራዎች የተሰሩ ነው። በቀጣይ ምንድን ነው እሱ ሀሳባችሁ? በቀጣይ ሀሳባችን እንግዲህ አሁን ኢሚዲየትሊ የምናስበው ይሄንን ወደ ውጭ ይዞ መውጣት ነው። ኢንተርናሽናል ቱር ይኖረናል። ፈቃደኛ ከሆኑ ደግሞ እዚህም በሚዲያ አስተባባሪያችን አማካኝነት ዩኒቨርሲቲዎች ውስጥ ማሳየት እንፈልጋለን። ሾን በነገራችን ላይ ብሔራዊ ቲያትር ከምናስበው እና ከምንጠብቀው ሁሉ በላይ ነው በጣም ተባብሮን ሀሳቡን ከመቀበል ጀምሮ ያሰሩንና በቋሚነት እናስቀጥለውን ብንላቸው በደስተኝነት ነው የሚቀበሉን፣ ያለምንም ተጨማሪ ነገርና እንደውም እነሱ እየከፈሉ ነገር ግን ሰዎቹ ተዋንያን ስላልሆኑና እዛ ሀገር ቤት ኑሮ ስላላቸው የግድ መመለስ ስላለባቸው ዋንሲና ዋይል እየመጡ ነው ሊያቀርቡ የሚችሉ። ስለዚህ ነገሮች የሚመቻቹ ከሆነ ኢትዮጵያ ዩኒቨርሲቲዎች ውስጥ በዩኒቨርሲቲ አዳራሾች እንዲታዩ እናደርጋለን። ከዛ በኋላ ያው የቪዛው ፕሮብለም እንከን ካልሆነ በስተቀር ለንደን ይመጣሉ። ከኢትዮጵያ አየር መንገድ ጋርም እስካሁን አልተነጋገርንም። ተነጋግረን ነገሮችን ፋሲሊት አድርገን የአውሮፓ ውስጥ ለንደን፣ ፓሪስ፣ ቤልጅየም፣ ፍራንክፈርት ከንበዙበት ኤሪያ ላይ ኢትዮጵያውያንም ታሳቢ አድርገን ግን በፈረንጆ ቲያትር የማድረስ ሀሳብ አለን። እግዚአብሔር ከፈቀደ ወደ አሜሪካ ሚዘናቸውን እንመጣለን ብለን አስበናል። በቀጣይ ሹቲንግ ዊዝ ሙርሲ መጀመሪያ ያልኩሽ ኦሊ ሰራሊ የሰራው ሹቲንግ ዊዝ ሙርሲ ያለ እሱን ፓርት ቱን እንሰራለን። በነገራችን ላይ ፕሮጀክታችን ሆል ፕሮሰስ ዶክመንት እያደረግን ነው የመጣ ነው፣ ከበፊት ጀምረን። ስለዚህ ዶክመንተሪ ይወጣል። ከዛ በኋላ ሪሰርች ቡክ ደግሞ የዩኒቨርሲቲ ኦፍ ለንደን ኦልሬዲ ከፐብሊሸሮች ጋር ተነጋግሮ ጨርሷል። እነሱ ናቸው የሚያትሙት፣ የዩኒቨርሲቲ ፕሬስ ነው የሚያትመው። ሁሉም እዚህ ላይ የተሳተፈ ሰው ቻፕተር ኮንትሪቢዩት አድርጎ ሪሰርች ቡክ እናወጣለን፣ ለፈርዘር ዴቨሎፕመንት መንገድ ሊከፍቱ በሚችል መልኩ እየቀደድን የሚሄድ ሀሳብ ስላለን ብለን አስበናል። እንግዲህ መድኃኒዓለም ይርዳል። አሜን ይርዳችሁ። በጣም ነው ማመሰግነው ስለነበረን ቆይታ። እኔም በጣም አመሰግናለሁ። ዜራ ያክብርልኝ። ቀደም ብለን የተከታተልነው ኤደን ገረመው ከደቡብ ኦሞ ከተባለው የቲያትር ቡድን ስራ አስኪያጅና የተውኔት አዘጋጅ ከሆኑት አቶ አስተዋይ መለሰ ጋር ያደረገችውን ቆይታ ነው። ሁለቱንም በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ተማሪ ቤት የተለመደውን የትምህርት አሰጣጥ ሁኔታ በመቀየር ጠያቂና መርማሪ ተማሪዎችን ለማፍራት ያለመ ትምህርት አጋዥ አገልግሎት ነው። በተለያዩ የትምህርት ደረጃዎች ላይ ላሉ ተማሪዎች የቪዲዮና የጽሁፍ ትምህርት አጋዦችን ከማዘጋጀት በተጨማሪ አስጠኚዎችን በመመደብ ተማሪዎች ለማብቃት እንደሚጥርም ከአገልግሎቱ መስራች አቶ ሀብታሙ አሰፋ ሰምተናል። ሀብታሙ አገልግሎቱን ለመጀመር ስለገፉ ምክንያቶች ቀድሞ ይነግረናል። ተማሪ ቤት የተመሰረተው አይቲ ሁለት ሺ አስራ ዘጠኝ ላይ መጨረሻ አካባቢ ነው። በእኛ ሁለት ሺ አስራ አንድ ማለት ነው የተመሰረተበት። ዋና አላማውም ደግሞ አሁን ላይ ትምህርት ቤቶች እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት እና መማር የሚባለው ኮንሴፕት ቀስቶ አሁን ላይ ወላጅም፣ መንግስትም፣ ትምህርት ቤቶችም ሞር ትኩረት ሰጡ ለፈተናው ጭንት ለማለት ነው። ለዛ ትምህርት ቤቶች የፈተና አዘጋጃ ሆኗል። በዋናነት ያየነው ያየ ፕሮብለም። ስለዚህ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈቶ ለማለፍ ነው። ፈተናን ብቻ ለማለፍ ያተኩረ የትምህርት አሰጣት ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው አላማው። የኛ አላማ እሱ ተማሪዎች መማር እንዲወዱ ማድረግ። ያንንም እናደርጋለን ብለን የምናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ናርቸር ክዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የመወር ነገሮችን የመረዳት ፍላጎት አለው እና ለዛ ነው ገና ህፃን እያለም ጭቃውን ለመንካት እሳትን ቁስ ነገርም ለመያዝ ህፃናት በጣም ይኖራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውን የዚህ ልጅስ ጥያቄ ሰለቸኝ እስከሚባል ድረስ ወላጅ እስኪል ድረስ ጥያቄያቸው በጣም ብዙ የማወቅ ፍላጎታቸው ብዙ ነው። ከዛ ቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። የአይነ ጥየቅ ፍላጎት መርሸር መደረጉ መመገቡ ይቀርና አስተማሪው ጠያቂ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱ የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናድርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ ያን እዛ ላይ ያሉትን ጥያቄዎች ይሆናል ማለት ነው። ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው? እንግዲህ አሁንም የነገርኩ ስቶሪ አለ በዛ ስቶር ውስጥ በተቻለ መጠን አርሊ ኢንተርቪን እናርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የለርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖም አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ ነው። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞዱል አለ። በዛ ሲስተም ተማሪዎችን ደኩ ማድረግ እንዴት ይቻላል እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት፣ በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን እንዴት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካርግ ናቸው። በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመድባቸው። የምትሰጧቸው ትምህርቶች ከየት እስከ የት የሚያጠቃልሉ ናቸው? የእድሜ ገደብ አለው? የአጠቃላይ የትምህርት አድማሱ ከምን እስከ ምን የሚያካትት ነው? አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ አስራ ሁለተኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርስቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ አስራ ሁለተኛ ክፍል ያሉ ተማሪዎችን ነው አሁን ላይ ምን ሰፖርት የምናደርገው ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው። ትምህርት የሚሰጡበት ፎርማት ወይም ደግሞ ቅርጽ ምንድን ነው? የመጀመሪያው ቱቶሪንግ ያልኩ በዋናነት ሆም ቱቶሪንግ ላይ ነው የምንሰራው እና ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጅ ቤት በመሄድ ነው ዋን ቱ ዋን ሴሽኖች ናቸው። በዋናነት ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም። በዚህ አመት ስንሰራ የነበረው ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሽስ ሆነን የምንሰራበት ያኔ ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው በዋናነት ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል በኢትዮጵያ ካሪኩለም በዋናነት ቤዝ ያደረገ በኢትዮጵያ ካሪኩለም ላይ በእንግሊዝኛ በአማርኛ እና በኦሮሞኛ ለመስራት ነው እየሰራን ያለ ነው ሌክቸር ቪዲዮዎች ማለት ነው ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ፊዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህም የያዘ ነው። በእስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር? እንዴት አድርጋችሁስ እየተወጣችሁት ነው? መጀመሪያው አሁን አሁንም ዚስ እያደረገ ያለው ችግር ካሪክለም ይቀየራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ቀልተቢዎች በነበረው ቴክስት ቡኮች ሌክቸር ቪዲዮችም ማዘጋጀት አልቻለም ነበር ስለዚህ አሁንም ኔክስትሩም ኦንላይን እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስትሩም ሊተገበር አይመስለንም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ስትሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት የበኋላ ብቻ ካሪኩለም ሚቀየር ከሆነ ትልቅ አሳ ቢዝነስ ትልቅ ችግር ነው የሚያነሱ ወይ ያለው ይቀጥላል አልተባለም ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ እየወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው አይደለም። ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን፣ ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍለንስ ይኖረዋል፣ ቪዲዮዎችን ስለሆነ ማለት ነው በዋናኝነት እኛ እናሰራጨው በሞባይል አፕ እና በዌብሳይታችን የሚታየን። አሁን ላይ አዲስም ቴሌኮም ሳፋሪኮም ዝግባ ስለሆነ ቴሌም ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን፣ እሱ እየተጠረሰ ነው ብለን እናስባለን። ሞርፕሬት ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናረጋለን ብለን እናስባለን። አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ጋር ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ ዓመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀመራችሁበት ጊዜ በኋላ መቀዛቀዝ አሳይቷል? ምን ይመስላል? በቀጣይ ዓመትም እንግዲህ እንዳልኩ ካሪክለሙ የመቀየሩ ተስፋ በቀጣይ ዓመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል የምንችለውን በቢዝነስ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደርጋለን ብለን እናስባለን። በቀጣይ ዓመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ ዓመት ወደ መቶ የሚጠጉ ወላጆች ብቻ ነበር ያዝ፣ ነው እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ ምናስበው ግን ካሪክለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት የእኛን ፋሽን እሱ ነው። ደስተኛ መሆነን ነው። እሱን የጠበቅን ያለ ነው። እጅግ በጣም አመሰግናለሁ ሀብታሙ አሰፋ። ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋፅኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሁንልን። መልካም እድል ግጠማችሁ። በጣም አመሰግናለሁ። እኔ ቪኤ ስላቀረባችሁና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እናመሰግናለን። ተከታተላ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ከ ከሀያ ዓመት በታች የዓለም አትሌቲክስ ቻምፒዮናን በተመለከተ የተወሰኑ መረጃዎች እናጋራችሁ። በኮሎምቢያ ካሊ ለአንድ ሳምንት የሚቆየው ከሀያ ዓመታት በታች የዓለም አትሌቲክስ ቻምፒዮንሽፕ ተጀምረዋል። ከ ከ1ሺ5መቶ በላይ አትሌቶች ናቸው በዚህ ውድድር ላይ የሚሳተፉት በተለያዩ አትሌቲክስ ዘርፎች ይወዳደራሉ። ትናንት በመክፈቻው ቀን በነበሩ ውድድሮች ኢትዮጵያ ኬንያና ኤርትራ በሜዳሊያ ሰንጠረዡ ቀድሞ ስማቸውን ካጻፉ ሀገራት መካከል ሆነዋል። ኢትዮጵያ በአምስት ሺህ ሜትር ወንዶች በአዲሱ ይሁኔ አማካኝነት የወርቅ ሜዳሊያ ስታገኝ፣ በ3000 ሜትር የሴቶች ሩጫ ውድድር ደግሞ በጽዮን አበበ የብር ሜዳሊያ ተሸላሚ ሆናለች። ኬንያ በቤት ችሊንጋት አማካኝነት በሴቶች 3000 ሜትር የወርቅ ሜዳሊያ ባለድል ስትሆን፣ ናንሲ ቺሮፕ በዚሁ ርቀት የብር ሜዳሊያ ለኬንያ አምጥታለች። ኤርትራ በወንዶች በመርሃዊ መብርሃቱና ሀብቶም ሳሙኤል በኩል የአምስት ሺህ ሜትር የብርና ነሐስ ሜዳሊያ አሸንፋለች። በዚሁ ወደ ቀጣዩ መሰናዶ እንሻገር። ናኮር መልካ የአካል ጉዳት ሳያግደው ከፍተኛ ውጤት በማምጣት በትምህርቱ የተለያየ ስኬት እያስመዘገበ ካለ ወጣት ጋር ያስተዋውቀናል። በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቁማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞው አመንሲሳ ያብራራል። ማይቻል ነገሩኝ፣ ያው የነርቭ ችግር ሆነ ነገሩኝ። ግን በዚህ ይህም ብቻ ነግረውኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የአይነ ሱራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደሳለኝ። እና ልክችን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሲያገኝ የማያስፈልገኝ መረጃዬ ወደ ሰበታ መራውራን ትምህርት ቤት የሚባል አለ ሰበታ ከተማ ላይ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከአንድ እስከ ስምንት ቦርዲንግ እስኩል ነው። አይነ ስውራኖች ብቻ ለብቻ የሚያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከ9 ከ12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀኝ ተማርኩኝ። ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽህፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸው ሁኔታ ባይኖርም በምን ዓይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል። እንደዚሁም የመግቢያ ውጤትም ጥሩ ውጤት አምጥቼ አለፍኩኝ። እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ትምህርትን ጀመርኩኝ። ያው ትምህርት ውስጥ ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆነም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቁ በዩኒቨርሲቲ ህብረተሰብን ብዙ አይነት ስውራን እዚህ ምንም እየተማሪ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዚያም ደግሞ ቲችንግ ማቴሪያልም አልነበርም ማለት ይቻላል። ግን ዞሮ ዞሮ ይችላለሁ በሚል መንፈስ ብቻ ገባው፣ በጣም በብርታት አጠናው። ዲፓርትመንት ዲቨሎፕመንታል ስተዲ ይባላል። የአመጣት ውጤት 3 ነጥብ 88 ነው። ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው፣ እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል። የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ እያገዙኝ ነበር። በጣም በዚህ አጋጣሚ ላመሰግናቸው እፈልጋለሁ። ስፔሻል መምህራኖቼ በርታ ምንም ቻሌንጅ እንኳን ብኖር ጥሩ ውጤት ዜ መውጣት አለብኝ፣ በደንብ ተማር፣ ምንም የማይቻል ነገር እዚህ ዓለም ላይ እንደሌለው አውቄ በርትቼ መማር አለብኝ፣ በደንብ ማጥናት አለብኝ እያሉኝ፣ በተለይ ሶፍት ኮፖችን እየሰጡኝ፣ እነሱን በጣም አመሰግናለሁ። ለዚህ ያበቁኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አድርጎ እዚህ ስላደረሱኝ በጣም ሊያመሰግናቸው እፈልጋለሁ። እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋርም በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ። እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያለሁ ድርጅቶችም ይሁን የተመቻች ሁኔታ መፈለግ ሳይሆን ይችላሉ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ ማሄድ አለባቸው የሚል መልእክት አለኝ። ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ሀይሌ ለአመንሲሳ ሲያደርጉ የቆዩትን ድጋፍ በተመለከተ ሲገልጹ፣ እኔ አምቦ ዩኒቨርሲቲ ከመጣ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመንና እሱ በመምባቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማርገልነታል ማለኛ ያው ሀርድ ኮፒ እና ሌላው ማንበብ ስለማይችል በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ እንደ ማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዘቲቭሊ ትሪት ስናደረግ ነበረ። እኔም እንደ አስተማሪ እኛ ጋር እኔ ጋ የነበሩ አስተማሪዎችም ያ እንዲያረጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበረ አስቸጋሪ ያው ፈተና ጊዜ ሌሎቹ ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱም አንብብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል። አመንሲሳ የተለያዩ ሀገር ውስጥ የሚደረጉ የፓራ ኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል። እኔ ከልጅነት ጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለ በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደሩ፣ አለሎ እና ጦር ውርወራ ላይ ነው የሚሳተፉ። በዚህም መጀመሪያ ሴ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታ ወክዬ ማለት ነው ታተኩኝ። ሁለቱ ወርቅ መጣሁ፣ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ እንደገና የኢትዮጵያ መላጫ ቦታዎች አለ። እሱም ላይ ስድስት ጊዜ ተደርጓል። ስድስቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም፣ ብርም ናስም ያመለጠኝ ጊዜ የለም ማለት ነው። ወጣቱ ለወጣቶች እንዲሁም ማየት የተሳላቸው ሕጻናት ላላቸው ቤተሰቦች መልእክት አስተላልፏል። አካል ጉዳተኝነት ከስራም ከትምህርትም አያግድም። ምንም የተለያየ ችግር እንኳን ነው ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች፣ በተለይ ህጻናቶች፣ የአካል ጉዳተኛ ህጻን ወላጆች አካል ጉዳተኛ ስለሆነ ብቻ መስራታችልም ወይም መማራችልም ብሎ ደብቆ ቤት ውስጥ ደብቆ ማስቀመጥ ወይ ደግሞ አቅፎ ቤት ማስቀመጥ ሳይሆን ይውጣ ይማር። ለአገርም፣ ለቤተሰቡም ለራሱም በቂ ሊሆን ይችላል በጣም ሰርቶ ጥሩ ውጤት ማምጣት ስለሚችል። አደራ አደራ ብዬ እንደውም በዚያ አጋጣሚ መናገር የሚፈልጉ ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማራችልም መስራታችልም ብላችሁ አታስቀምጡ። አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም፣ ከላር መለየት ካልሆነ በስተቀር ሌላ ምንም ከምንም አያግድምና መስራት ይችላል። አውጡ፣ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል የምል እንትን አለኝ። አመን ሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪዮኤ ተናግሯል። በአሜሪካ ድምፅ ናኮር መልካ ካሙ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም በቴክኒክ ምህንድስና ነው ደግሞ ንጉሡ ታምሬ ነበር ዛሬ አብረናችሁ አመሸ ነው። የነገ ሰው ይበለን። መልካም ምሽት